ነፃነቷን በተግባር የምታሳይ እያንዳንዷ ቱርካዊት በህዝበ ውሳኔው ማሻሻያውን አልቀበልም ስትል ድምጿን መስጠት አለባት፣ ትላለች ወጣቷ ኑርችያን ባስ በምዕራብ ጀርመኗ በኮሎኝ ከተማ ኖይ ማርክት በተባለው የገበያ ማዕከል ባለፈው ቅዳሜ እሷና ሌሎች ተቃዋሚዎች ቱርኮች የህገ መንግስት ማሻሻያ መደረጉን ተቃውሞ ድምፅ እንዲሰጡ ሲቀሰቅሱ ነበረ። አስተባባሪያቸው ጉኒ ካፓንም ሆኑ ሌሎቹ ተቃዋሚዎች የማንኛውም የቱርክ ፓርቲ አባላት አይደሉም፤ በህዝበ ውሳኔው ድምፅ ለሚሰጡ ቱርኮች ግንዛቤ ለማስጨበጥ የተሰበሰቡ የቱርክ ዜጎች እንጂ። ካፓን እንደሚሉት ችግሩ አብዛኛዎቹ ቱርኮች ስለ ህዝበ ውሳኔው ምንነት በቅጡ አለመረዳታቸው ነው። እኔም ሞንኩ ሌሎቹን ያሰባሰበን የቱርክ እጣ ፈንታ ነው። የህገ መንግስት ማሻሻያው ምክር ቤት ውስጥ ያለ አንዳች ተቃውሞ እንዲያልፍ ከባድ ትግል ነው የተደረገው። እናም በሚያዝያ 16ቱ ህዝበ ውሳኔ የሚሳተፉት የቱርክ ዜጎች ህዝበ ውሳኔው ለምን እንደሚካሄድ አያውቁም፣ ግን ማሻሻያውን ይደግፋሉ። የህዝብ አስተያየት መመዘኛዎች የሚያካሄዱ ተቋማትም ጀርመን ካሉ ቱርኮች አብዛኛዎቹ ህዝበ ውሳኔው እንደሚካሄድ ከማወቅ ባለፈ ስለ ምንነቱ ያላቸው መረጃ ውሱ ነው። ካፓን አብዛኛዎቹ ህዝበ ውሳኔው ኤርዶሃንን ደግፎ ወይንም ተቃውሞ ድምፅ መስጠት ነው ብለው ነው የሚያስቡት ይላሉ። እናም ካፓንና ሌሎች ቱርኮች የቱርክ ዜጎች ሊገኙ በሚችሉበት ስፍራ ሁሉ መረጃ ይሰጣሉ። በቱርኮች ቡና ቤቶች ሳይቀር ውይይቶችን ያካሂዳሉ። በኮሎኙ ዘመቻ የተሳተፈው ሌላው በሀያዎቹ የእድሜ ክልል ውስጥ የሚገኘው የኮሎኝ ነዋሪ ዶጋን የኤርዶሃንን የህገ መንግስት ማሻሻያ ከሚቃወሙት አንዱ ነው። ዶጋን እንደሚለው ከጓደኞቹ አብዛኛዎቹ የኤርዶሃን ደጋፊዎች ናቸው። በእነርሱ አስተሳሰብ የህዝበ ውሳኔው ጉዳይ ለክርክር መቅረብ የለበትም። በህዝበ ውሳኔው ላይ ትችት ሲሰነዘርም የተጠቁ ያህል ነው የሚሰማቸው። በዚህ የተነሳም ዶጋን ጀርመኒ የሚገኙ የአብሮ አደጎቹን ባህሪ ሊረዳ አልቻለም። ካፓን እንደሚሉት ህዝበ ውሳኔው ዴሞክራሲ ወይስ አምባገነንነት የሚለው ምርጫ ነው የሚያስቀምጠው። የእነርሱ ዘመቻም ይህን ማስረዳት ነው። በእሳቸው አስተያየት ቱርክ ውስጥ ሆኖ መቃወም ከባድ ችግሮችን ያስከትላል። ማሻሻያውን የሚቃወሙ የተለያዩ ወንጀሎች ይፈጸሙባቸዋል። ተቃውሟቸው ከአሸባሪነት ጋር እንዲያያዝ ነው የሚደረገው። ቱርክ ውስጥ ለህዝበ ውሳኔ በሚካሄደው ዘመቻም ተቃዋሚዎች ከደጋፊዎች ጋር የሚፎካከር አቅም የላቸውም። የቱርክ መንግስት ጠባጫሪ አቋም በቱርክ ብቻ ሳይሆን በጀርመንም እየታዘብን ነው። ይህ ደግሞ በጀርመን ያለውን ማህበራዊ ነጻነትም እየጎዳ ነው። ውዝግቡ አሁን በሁሉም አቅጣጫ ጽንፍ ይዟል። በአሁኑ ጊዜ በሌሎችም የጀርመን ከተሞች ቱርኮች ማሻሻያውን ተቃውሞ ድምፅ እንዲሰጡ ዘመቻዎች እየተካሄዱ ነው። የቱርክ ዝርያ ያላቸው ቱርጉት ዩክሴል በሄሰን ፌዴራዊ ግዛት ፓርላማ የሶሻል ዴሞክራቶች ፓርቲ ተወካይ ናቸው። በቅርቡ ቪስባደን በተባለችው ከተማ ቱርኮች ማሻሻያውን ተቃውሞ ድምፅ እንዲሰጡ ዘመቻ የሚያካሂድ ቡድን መስርተዋል። እርሳቸው እንደሚሉት ለህዝበ ውሳኔ የሚቀርበው የቱርክ ፕሬዝዳንታዊ ስርዓት ማሻሻያ ጀርመን የሚኖሩ ቱርኮችን በእጅጉ ከፋፍሏል። ጀርመን የሚኖሩ ማሻሻያውን የሚደግፉና የሚቃወሙ ቱርኮች ፈጽሞ እርስ በርስ አይነጋገሩም። ተቃዋሚዎቹን የአሸባሪዎች ደጋፊ ወይም የቱርክ መንግስት አሸባሪ የሚለው ፒካካ የተባለው ቡድን አባል ተብለው ስለሚፈረጁ ብዙ ሰዎች ሀሳባቸውን ከመግለጽ ይቆጠባሉ። ሆኖም ድምፅ ለመስጠት የወሰኑም አሉ። በአሁኑ ጊዜ በሄሰን በባደን ቩርተምበርግ በሽሌሽቪሽ ሆልሽታይን እና በሌሎችም ፌዴራዊ ግዛቶች በሚገኙ ከተሞች ቱርኮች የሕገ መንግስት ማሻሻያውን ተቃውሞ ድምፅ እንዲሰጡ የሚካሄደው ዘመቻ ቀጥሏል።